በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ አለው ሲሉ የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ካብ ሄሊኮፕተር ሞራድስ ተኣሲርካ በካቴና ምሳና ኣይተታኮሰ ካቴና ኣስረ ከሄሊኮፕተር ማውረድ ትክክል አይደለም። ከእኛ ጋር አልተታኮሰም፣ አልረበሸም። በሰላም የተያዘ ሰው ነው። ወደ ካቴና ለማስገባት ምክንያት የለም። ከዚያ በኋላም ፖለቲካ ተጀምሯል ነው የምንለው። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ሰኞ ኅዳር 10 2011 ዓ.ም ምሽት አስተናጋጆቻችሁ ሰሎሞን አባትና ሰለሞን ክፍሌ እንሆናለን። አብረን እናምሽ። በቅድሚያ የዕለቱን ዜናዎች እናሰማለን። ሰለሞን አባት ያቀርብልናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ተረኛ ወንጀል ችሎት ለአንድ ተጠርጣሪ ተከላካይ ጠበቃ መንግስት እንዲያቆምለት የሰጠውን ትዕዛዝ ዛሬ አነሳ። በነ ሜጀር ጀኔራል ክንፈ ዳኛው ክንፈ ዳኛው ላይ ፖሊስ የጠየቀውን ተጨማሪ 14 ቀን የምርመራ ጊዜ ፍርድ ቤቱ ፈቅዷል። ዜናው እየተጠናቀረ ነው፤ እንደደረሰን ዝርዝሩን እናሰማለን። በኢትዮጵያ የህግ ልዕናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ ይዟል ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ሂደቱ ትግራይን ለማንበርከክ የሚደረግ ነው ሲሉ ያከሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት ሲሉ አክለዋል። የዚህ ዘገባ ሙሉ ዝርዝር በአብይ ርዕሳችን ክፍለ ጊዜ ይቀርባል። የዩናይትድ ስቴትሷን ምዕራባዊ ግዛት በገጠማት እጅግ አውዳሚ ሰደድ እሳት እስካሁን የደረሱበት ያልታወቀ ወደ አንድ ሺህ የሚጠጋ ቁጥር ያላቸው ሰዎች መኖራቸውን ባለሥልጣናቱ አስታውቀዋል። በቃጠሎው ሙሉ በሙሉ ከወደመችው ፓራዳይዝ ከተማ የተረፉ ተጨማሪ ሦስት መቶ ሰዎች በደህና መገኘታቸውም ዛሬ ተገልጿል። በቃጠሎ ምክንያት እስከ ትናንት እሁድ የሞተው ሰው ቁጥር ሰባ ሰባት መድረሱ የተረጋገጠ ቢሆንም ማንነታቸው የታወቀው ግን የስድሳ ሰባቱ እንደሆነ ባለሥልጣናቱ አመልክተዋል። ሰደዱን ለማቆም ከአምስት ሺህ አምስት መቶ በላይ የእሳት አደጋ ተከላካዮች ተሰማርተው ቀንና ሌሊት እየሰሩ ሲሆን ቃጠሎ ባይቆምም ወደ ስድሳ አምስት ከመቶ የሚሆነውን በቁጥጥር ስር መዋላቸው እየተሰማ ነው። ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ቃጠሎ ያለፈባቸውን አካባቢዎችና የፓራዳይዝ ከተማን ቅጣይና ፍርስራሽ ተመልክተዋል። አደጋው እጅግ የከፋ መሆኑንም ተናግረዋል። ፕሬዚደንቱ የአስቸኳይ ድጋፍ ፌዴራል የገንዘብ እርዳታ እንዲላክ የፈቀዱ ሲሆን የፕሬዚደንቱ ድጋፍ ይቀጥላል የሚል ተስፋ እንዳላቸው የካሊፎርኒያ ገዢ ጄሪ ብራውን አስታውቀዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሳዑዲ አረቢያው ጋዜጠኛ ጀማል ካሾግዢ ግድያ ውስጥ እጃቸው አለ ያለቻቸው 18 ሰዎች ወደ ድንበር ወደማይገድበው የአውሮፓ ሕብረት የዝውውር ክልል ወደ ሆነው ሸንገን ቀጠና እንዳይገቡ ጀርመን እገዳ መጣሏን የውጭ ጉዳይ ሚኒስትሯ ሃይኮ ማስ አስታወቁ። በርሊን በግለሰቦቹ ላይ እገዳውን ከመጣሏ በፊት ከፈረንሳይና ከእንግሊዝ ጋር መመካከሯንም ጀርመናዊው የውጭ ጉዳይ ሚኒስትር ገልጸዋል። ብራስልስ ላይ ከተሰበሰበው የአውሮፓ ህብረት ጉባኤ ጎን ለጎን በተካሄደ መግለጫ ላይ የተናገሩት ማስ አሁን በራሱ በወንጀሉ ላይና አድራጎቱ እንዲፈጸም ማን እንዳዘዘ መለየትን ጨምሮ ከመልሶቹ ጥያቄዎቹ ይበዛሉ ብለዋል። የጀማል ካሾግጂ ግድያ እንዴት እንደተፈጸመ የሚጠቁመው የተቀረጸ ድምፅ ምን እንደሆነ ሙሉ ማብራሪያ እንደተሰጣቸው ትናንት የተናገሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአድራጎቱ የአመፃና የክፋት መጠን መብዛት ምክንያት ድምፁን ራሱን ማዳመጥ እንደማይፈልጉ ገልጸዋል። የስቃይ ድምፅ ነው፣ አስቀያሚ ድምፅ ነው፣ ሁከትና አመፃ የበዛበት የጭካኔና የክፋት አድራጎት ነው ብለዋል ሚስተር ትራምፕ። ዋይት ሀውስ ቤተ መንግሥት የሲኤንኤን የዜና አውታር ጋዜጠኛ የሆነውን የጂም አኮስታን የመግቢያ ፍቃድ እንደገና ሊነጥቀው መሆኑን ሲኤንኤን አስታወቀ። ቤተ መንግሥቱ የአኮስታን ፍቃድ የሚያነሳው መግቢያው እንዲመለስለት ዳኛ የወሰነው ጊዜ የሚያበቃውን ኖቬምበር ወር መጨረሻ ላይ በመሆኑ ነው። የትራምፕ አስተዳደር አኮስታ ወደ ቤተ መንግሥቱ ግቢ እንዳይገባ ያገደው የዛሬ ሁለት ሳምንት አካባቢ ጋዜጠኛው ፕሬዝደንት ትራምፕ ጋዜጣዊ መግለጫ የሰጡ በነበረው ወቅት ከፕሬዚደንቱ ጋር የተጋጋለ እሰጥ አገባ ውስጥ ከገባ በኋላ ነበር። ፕሬዚደንት ትራምፕ ራሳቸው የሾሟቸው የዋሽንግተን ዲሲ ፌዴራል ዳኛ የዋይት ሃውስ አድራጎት የአኮስታን ህገ መንግሥታዊ መብቶች የተዳፈረ ነው በሚል ነበር ፍቃዱ ለጋዜጠኛው እንዲመለስለት ያዘዙት። ይሁን እንጂ የዳኛው ትዕዛዝ የከትናንት በስቲያው አርብ እንደተላለፈ ዋይት ሀውስ ፍቃዱን የፊታችን ኖቬምበር 30 ወይም ህዳር 21 መልሶ እንደሚነጥቀው ማሳወቁን ሲኤንኤን ያመለከተ ሲሆን የዜና አውታሩ ጠበቆች ግን ውዝግቡን ሲኤንኤን እና ዋይት ሀውስ ያለ ሌላ የፍርድ ቤት ጣልቃ ገብነት ይፈቱታል የሚል ተስፋ እንዳላቸው ገልጸዋል። ሰሜን ኮሪያ ያካሄደችው የጦር መሳሪያ ሙከራ የኒኩሌር መርሃ ግብሯን እንድታቆምነን እንድታቆምና እንድትሰርዝ እየተደረገ ያለውን ጥረት አያጨናግፈውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታወቀ። አንድ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ዛሬ በሰጠው መግለጫ በፕሬዚደንት ትራምፕና በሊቀመንበር ኪም የተሰጡት ቃሎች እንደሚከበሩ እንተማመናለን ብሏል። ይሁን እንጂ የፒዮንግያንግ አድራጎት ለዋሽንግተን ማስጠንቀቂያ ነው ብለዋል። ሮይተርስ የዜና አውታር ያነጋገራቸው የአሜሪካ ሳይንቲስቶች ፌዴሬሽን አባል አደም ማውንት ከድርድሮቹ ለመውጣትና መሳሪያዎቹን ወደ መሞከራቸው የመመለስ ፍላጎት እንዳላቸው ፍንጭ ለመስጠት እየሞከሩ ናቸው ብለዋል። ማውንት አክለውም የደቡብ ኮሪያ የመከላከያ ሚኒስቴር ባለፈው አርብ ባወጣው መግለጫ የሰሜን ኮሪያ ሙከራ እንደ ትንኮሳ ወይም ጠባጫሪነት ሊወሰድ አይገባውም ብሏል። አንድ ስማቸው ያልተገለጸ የሶል ባለስልጣን ለደቡብ ኮሪያ የዜና ወኪል ዮን ሃፕ ሰጥተውታል በተባለ መግለጫ የፒዮንግያንግ አድራጎት የኒውክሌር የጦር መሳሪያ መርሃ ግብሯን ከማቆም እንድታፈገፍግ የሚያደርጋት አይደለም ማለታቸውን ዘግበዋል። በካምቦዲያው የቀድሞ አምባገነን መሪ ፖልፖት ታማኝ አገልጋዮች የነበሩ የኽሜር ሩዥ ባለሥልጣናት ላይ የተላለፈው የጥፋተኝነት ብይን አወዛጋቢ ሆኖ የቆየውንና የ300 ሚሊዮን ዶላር ወጪ ያስከተለውን የፍርድ ሂደት ወደ ፍጻሜ እያደረሰው መሆኑ ተነገረ። በጅምላ ፍጅት በሰብዕና ላይ በተፈጸሙ ወንጀሎችና በጄኔቫ ስምምነቶች የከበዱ ጥሰቶች ጥፋተኛ ናቸው የተባሉት ከፍተኛ ባለሥልጣናት ኖን ቺ እና ሂዩ ሳምፋን በብይኑ ላይ ይግባኝ የማለት መብታቸው መብት እንዳላቸው የተነገረ ሲሆን በሌሎች የካምቦዲያ ገዢ የነበረው ክሜር ሩዥ ፓርቲ አራት የበታች ካድሬዎች የፍርድ ጉዳይም በዳኞች እየታየ መሆኑ ታውቋል። በሌላ በኩል ደግሞ የልዩ ፍርድ ቤቱ ዳኞች ከፖልፖት የውስጥ ቀለበት ውጪ ያሉ ሰዎችን ጉዳዮች ለመመልከት ፈቃደኛ አይደሉም በመባሉ ተጨማሪ ክሶች በእንጥልጥል ሳይቀሩ እንደማይቀሩ ተገምቷል። ለዜናው የያዝነው ሰዓት አበቃ። የሰዓቱን ዜና አደመጥን። አሁን በቀጣይ ፕሮግራም የሚመጣ ፕሮግራም እናስተዋውቃለን። እየመጣ እንደነበረ በጣም ብዙ ጠቋሚዎች አሉ፣ ግን ማለት ዘቢያም ደግሞ ቴክኒኮች አሏቸው አብረው ለምሳሌ ጊዜ ይጠይቃል ይላሉ። ሂደት ነው ይሄ ነገር ትዕግስት ይጠይቃል እና በትዕግስት መጠበቅ ጥሩ ይሆናል ይላሉ እንጂ ፍትህ አይሰጥም ተጠያቂነት አይሰፍንም ብለው አያውቁ በሌብነትና በሰብአዊ መብቶች ጥሰት ላይ ትንተና ከሰጡ ምሁራን አንዱ ናቸው። ከዜናው በኋላ ይመጣሉ። በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ ይዟል ላሉ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሂደቱ ትግራይን ለማንበርከክ የሚደረግ ነው ሲሉ ያከሉት ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት ብለዋል። ሙልጌታ አጽባ ከመቀሌ ዘግቦበታል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የሕግ የበላይነት ማስፈን የትግራይ ሕዝብና መንግስት የሚፈልጉትና የታገሉለት ዓላማ ነው ብለዋል። በዚህ መሰረት እንደ ኢህአዴግ በተካሄደ ግምገማ የህግ በላይነት ለማስፈን ሊሰራ እንደሚገባ መግባባት ላይ ተደርሰዋል ብለዋል። በውይይቱ የሚወሰድ እርምጃ አስተማሪም፣ ሁሉም ድርጅቶችና ክልሎች የሚያካልል ህግንና ማስረጃ መሰረት ያደረገ ሊሆን እንደሚገባም ተወያይተንበታል ብለዋል። ችግር ፈጥሯል ተብሎ ሁሉም መያዝ ሳይሆን ሆን ብሎ ችግር የፈጠረ አካል በምርመራ ተንተርሶ ሊጠየቅ ይገባል ሲሉም ገልጿዋል። ከአሁን ቀደም በወንጀል የተያዙ ዴሞክራሲ ለማስፋን ሲባል ከእስር መለቀ ቃቸው የሚታወስ ነው። አሁንም ለህግ ልዕልና ሲባል የሚጠየቁ አካላት ወንጀል ሰርተውም ቢሆን ምህረቱን አያካታቸውም ወይ ብለን በኢህአዴግ መድረክ ተወያይተንበታል ሲሉም አክሏል። በሙስናና ሰብአዊ መብት ጥሰት በፌዴራል መንግስት ተጠርጣሪዎች በቁጥጥር ስር የመዋል እንቅስቃሴ ሲጀመር የትግራይ መንግስት የፍርድ ቤት ትዕዛዝ የወጣባቸውን ስርዓት በተከተለ መልኩ አስረክበዋል ብለዋል። ንሕና ናሓብኦ ሰብ ክህልዎና ይኽእልን ተአሊሽውን ተደሊውን ማለት እኛ የምንደብቀው ሰው አይኖርም። እንኳ በፖሊስ ቁጥጥር ስር የዋለ ተፈልጎም ወደ ፍርድ ቤት መቅረብ አለበት። ያጠፋ ከሆነ በጥፋቱ ይቀጣል፣ ንጹሕ ከሆነም ነጻ ይወጣል። ትክክለኛ እርምጃ ነው የተወሰደው። እንደ ኢህአዴግ ስለ ህግ ልዕልና ውይይት በተካሄደበት ጊዜም ሂደቱን ፖለቲካዊ እንዳይሆን ስምምነት እንደነበረ ጠቅሰው አሁን ግን ሜጀር ጀኔራል ክንፈዳኘው ቁጥጥር ስር በዋሉበት ጊዜ በካቴና መያዝን ተችተዋል። የአገር ውስጥ መገናኛ ብዙሃንም የፍርድ ሂደቱ ገና ሳይከናወን እንደ ወንጀለኛ እየገለጿቸው ነው ብለዋል። ይህም ስርዓቱን የጣሰ አካሄድ ነው ብለዋል። ዶክተር ደብረ ጽዮን ካብ ሄሊኮፕተር ሞራድስ ተአሲርካ በካቴና ምሳና አይተታኮሰ በካቴና አስረህ ከሄሊኮፕተር ማውረድ ትክክል አይደለም። ከእኛ ጋር አልተታኮሰም፣ አልረበሸም። በሰላም የተያዘ ሰው ነው። ወደ ካቴና ለማስገባት ምክንያት የለም። ከዚያ በኋላም ፖለቲካ ተጀምሯል ነው የምንለው። በሰላም የተረከበውን ሰው ወደ ህግ በሰላም ማስረከብ ነው። የህግ የበላይነትን እናስከብር ያልነው ተበርዟል። የትግራይ ክልል እንደ ጀመረው አይደለም የቀጠለው። በትግራይ በኩል ጥሩ ጅምር ነበር። በስርዓቱ መሠረት ትዕዛዝ አክብሮ ፈጽሟል። አሁን እየታየ ያለው ግን በሕግ ሳይሆን በመሰለህ ነው እየተካሄደ ያለው። የመሰላቸውን የፖለቲካ ሥራ መሥራት ነው የያዙት። ስለዚህ ይህን አንቀበልም። ሕግ የሚጥስ አካሄድ ነው። ተጠርጣሪ መልስ ሊሰጥ ይገባል። እነሱ ግን ሂደቱን ሳይከተሉ ፍርዱ በሚዲያ ነው የሆነው። ስለዚህ ፍርድ ቤት የምትሄደው ለውሳኔ ነው ማለት ነው። ከተማዋ ነዋሪ ዛሬም በሞያሌ የመንግስት መስሪያ ቤቶች እንዲሁም ክቡራትና ክቡራን አድማጮች በቴክኒክ ችግር ምክንያት ለተቋረጠው ወይም ለተዛባው የድምፅ መተላለፍ ይቅርታ እንጠይቃለን። ከጥቂት ሰከንዶች በኋላ ከትግራይ ሙሉጌታ አጽብሃ ወዳጠናቀረው የክልሉ ምክትል ርዕሰ መስተዳድር መግለጫ እናልፋለን። ይቀጥላል። አሁን የተፈጸመው ችግር ተቋማዊ ነው ከተባለ ሌሎችም መጠየቅ አለባቸውም ብሏል። ብትካል ንርአየ ዚ ትካል ናይ ትግራይ ትካል አይኮነን ትሰውን ትግራይ ወኪል ይኮን እናዋ ዘሎ ይሄንን በተቋም እንየው የትግራይ ተቋም አይደለም። በተቋሙ የሚወሰድብንም ትግራይን ወክሎ አይደለም። ኢትዮጵያዊ ነው። የኢትዮጵያ ስራ ሊሰራ ነው እዚያ የተመደበው። በዚያ ነው የሚለካው። ሌላው ከዚህ ለማምለጥ ነው እየሮጠ ያለው። ይህንን ልትረዱ ይገባል። እኛ የለንበትም የሚባልበት ሁኔታ አይደለም ያለው። እስከ ጠቅላይ ሚኒስትሩ ሁሉም በስርዓቱ ውስጥ ሆኖ መታየት አለበት ብለዋል። በአሁኑ ጊዜ ትግራይን የማንበርከክ ስራ ነው እየተካሄደ ያለው ያሉት ዶክተር ደብረ ጽዮን የውጭ እጅ አለበትም ብለዋል። ና ናይ ደጋ ሀይል እውን ሌላ ናይ ሕጊ ተባሂል ኣጥራሕ እውን ኣይኮነትን ክንወስዳ። እኛ የውጭ ኃይልም እጁ አለበት ነው የምንለው። የህግ ብቻ ተብሎ አይወሰድም። በዚህ ጉዳይ የውጭ ጣልቃ ገብነትም አለ። ስለዚህ የፖለቲካ ሂደቱንም ይጨምራል ማለት ነው። በፖለቲካ የውጭ ጣልቃ ገብነት አለው ስንል ትግራይን ለማጥቃት በተያዘ መንገድ ማለታችን ነው። ሆኖም ዶክተር ደብረ ጽዮን የውጭ እጅ ስላሉት ምንም ማብራሪያ አልሰጡም። የአገር ውስጥ መገናኛ ብዙሀን ጉዳዩን እየዘገቡት ያለውን መንገድና በተጨማሪም የህግ ሂደቱን ፖለቲካዊ መልክ መያዙን እብደት ነው ሲሉ ገልጸውታል። ይህንንም አንቀበለውን ብቻ ሳይሆን ሊስተካከል ይገባልም ሲሉ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም አመሰግናለሁ ሙሉጌታን ለዘገባው። ክቡራትና ክቡራን አድማጮች የዕለቱን አብይ ርዕስ ነው የሰማችሁት። የመጽሔቱ ክፍለ ጊዜ ይቀጥላል። በሌብነትና በሰብአዊ መብቶች ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለሥልጣናት መታሰር ድንገተኛ እርምጃ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት መምህርና የንግግር አጻጻፍና ትንተና ባለሙያው ዶክተር ጌታቸው ድንቁ ለአሜሪካ ድምፅ ተናግረዋል። ባለሙያው እንደሚሉት አሁን ወደ ተግባር የተቀየረው ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጓቸው የተለያዩ ንግግሮችና ገለጻዎች በቃላት እየተገነባ የመጣ ሐሳብ ነው። እስክንድር ፍሬው ነው ዶክተር ጌታቸው ድንቁን ያነጋገራቸው። ወደ ስልጣን ከመጡ አንድ ዓመት እንኳን ያልሞላቸው መሪ እየተናገሩትን እየኖሩ ነው። የዶክተር አብይ አህመድን የወራት የጠቅላይ ሚኒስትርነት ጊዜ የገመገሙት ባለሙያ ሐሳብ በዚህ ይጠቃለላል። ከመጋቢት ሀያ አራቱ የበዓለ ሲመት ንግግር እስከ ዛሬ ስለ ሕግ የበላይነትና ተጠያቂነት፣ ስለ ቀጣይ እርምጃዎችም ፍንጭ ሲሰጡ ነበር ባይ ናቸው ባለሙያው። በሙስና ሊጠየቁ ስለሚችሉ ከፍተኛ ባለስልጣናት፣ ለምሳሌ በፓርላማ ፍንጭ የሰጡት ባለፈው ሰኔ መጀመሪያ ነው። ላለፉት አስር ዓመታት አስራ አምስት ዓመታት የሆኑ የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ የሄደው እየቀነሰ እኮ አልመጣም? እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው። የሰባይ መብት ጥሰት ስለ ፈጸሙ የመንግስት ባለስልጣናት የተናገሩት ደግሞ ተከታዩን ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጦ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። በራሱ በገዢው ፓርቲ ውስጥ ያሉ ወይም የነበሩ አንዳንድ ባለስልጣናት ለውጡን ለማደናቀፍ የሚሰሩበት ሁኔታ መኖሩን የጠቆሙት ደግሞ ባለፈው ሰኔ መጨረሻ በፓርላማ ባደረጉት ገለጻ መካከል ነው። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ። ዜና እዚያ ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደሉም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያቁም። የትኛውም አካል መንግስታቸውን ጥርስ አልባ አንበሳ አድርጎ እንዳይመለከተው ማሳሰቢያ የሰጡትም የፓርላማ አባላትን ፈገግ ባሰኘ ማብራሪያ ነበር። ማሰር የማይችል መንግስት አድርገው የሚያስቡ አሉ። ስህተት ነው። ስህተት ነው። ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። ባለሙያዎች እንደሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ያደረጓቸው ንግግሮችና የሰጧቸው ማብራሪያዎች ሰሞኑን ለተወሰደው እርምጃ መንደርደሪያዎች ነበሩ። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ኃላፊዎች እንደዚሁም ሌሎች ግለሰቦች በቁጥጥር ስር ሊውሉ እንደሚችሉም በቂ ምልክቶች እንደነበሩ ያምናሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍና ትንተና ባለሙያ ዶክተር ጌታቸው ድንቁ ከእነዚህ ባለሙያዎች አንዱ ናቸው። ድንገተኛ ነው ማለት አይቻልም። የራሱን ሂደት ግን መጥቷል። እኔ ጠቅላይ ሚኒስትሩ በባለሲመታቸው ሲመታቸው ዕለት ካደረጉት ንግግር በጣም ብዙ ነገሮች ያልተለመዱ፣ የህብረተሰብን ትኩረት የሳቡ አገላለጾች ከቃላት ጀምሮ ስለነበሩ እነዛ ነገሮች ሸፍነውት እንጂ በዛን ቀን ካደረጉት ንግግር ጀምሮ ስለ ሕግ የበላይነት፣ ስለ ሙስና ተጠያቂነት፣ ስለ ሰብዓዊ መብት ጥሰቶች ጭምር መናገር የጀመሩት የዛን ቀን ነው። ነገር ግን እነዚህን ነገሮች ስለለመድ ናቸው። እንደው በቅጡ የምር ናቸው ብሎ ለመውሰድም የተቸገረ ይመስላል ህብረተሰቡ። ስለ ልምድ ናቸው ሲባል ይነገራሉ ግን አይተገበሩም። ይነገራሉ አይተገበሩም። እና እኔ አሁን ነገር የራሴን ልምድ ብናገር መንግስት ስለ ሰብአዊ መብት ስለ ህግ የበላይነት ያልተናገረበት የትኛው መንግስት ያልተናገረበት ጊዜ የለም። ነገር ግን ልምዱ በመሬት ላይ የምናየው የተለየ ከመሆኑ የተነሳ እጃችንን መጥቶ እንኳን ቢምልልን መንግስት እንደሰው ሰው አድርጌ ልገልጸው ብሞክር ለማመን እንቸገራለን። እና ዋናው ሲሆን ማየታችን ነው ማስረጃው እና ተነግረዋል። እነዚህ ነገሮች በወቅቱ ለምን አምነን አልተቀበልንም? ልምዳችን እሱን ስለማይመሰክርልን። አንድ ሁለተኛ ደግሞ በጣም በጎ በጎ ውብ ቃላት፣ ያልተለመዱ አገላለጾች፣ ደፋር ነገሮች ስላየን እነሱ ሸፈኑብን። ይሄን የተለመደውን ነገር ስለሸፈኑብን እንጂ በድንገት የመጣ ነው ለማለት አይቻልም። የራሱን የተፈጥሮ ሂደት ሄዷል። በተለያዩ ንግግሮቻቸው ተንጸባርቋል ያሉትን ላይ ለመጨመር ነው። ዶክተር ጌታቸው በፓርላማ ሲናገሩ፣ ለምሳሌ አስረን ከምናጣራ አጣርተን እንሰር ብለን ነው የሚል አገላለጽ ተጠቅሞ ነበር። ለምሳሌ እንደ ከዚህ ቀደሞ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው። ያ በተለይ በግልጽ አመላካች ነበር አደለም? ወደዚህ አቅጣጫ እየሄዱ እንደነበር ጠቅላይ ሚኒስትሩ ወይም መንግስታቸው እየመጣ እንደነበረ በጣም ብዙ ጠቋሚዎች አሉ። ግን ማለት ዘቢያም ደግሞ ቴክኒኮች አሏቸው አብረው ለምሳሌ፣ ጊዜ ይጠይቃል ይላሉ። ሂደት ነው ይሄ ነገር ትዕግስት ይጠይቃል እና በትዕግስት መጠበቅ ጥሩ ይሆናል ይላሉ እንጂ ፍትህ አይሰጥም፣ ተጠያቂነት አይሰፍንም ብለው አያውቁም። የማለዘቢያ ነገሮች አሏቸው። ለምሳሌ ለዲሞክራሲ ስንል ለምሳሌ ሙስና በሚወሰድበት ጊዜ መዋቅራዊም ስለሆነ ጥቂት እርምጃዎችን በስሜት ላይ የተመሰረቱ ቶሎ የሚሆኑ እርምጃዎችን መውሰድ ከመሰረቱ አያጠራውም፣ ችግሩን እና መዋቅራዊ የሆነን ነገር ጊዜ ወስዶ አጥንተው ይላሉ። ጥናትንም በተደጋጋሚ ይጠቅሳሉ እና ማለዘቢያ ነገሮች አሏቸው እንጂ ቆዩ ጠብቁኝ የሚሉባቸው መንገዶች አሏቸው እንጂ ፍትህ አይሰጥም አይወሰድም እርምጃ ብለው አያውቁም። እኔ እንደሚገባኝ ነገር ግን እነዚህ ገፊ ያልኳቸው መሬት ላይ ያሉ ክስተቶች ይመስለኛል፣ ወደ ኋላ ላይ አፈጠኑት። ለምሳሌ ፍራንክፈርት ላይ ህብረተሰቡን ባነጋገሩበት ጊዜ ለምንድን ነው ህጉን የሚያስፈጽፍ የፍትህ አካላት ሪፎርም የማይደረገው የመዋቅር ለውጥ የማይደረገው ሲሉ ነገ ሶስት ሰዓት ፓርላማው የሚለውን ጠብቁ ለምንድን ነው እርምጃ የማይወሰደው ሲሉ ህብረተሰቡ እንደዛ አይነት ጥያቄ ሲያነሳ፣ ትንሽ ጊዜ ጠብቁ ይሆናል ነው የሚሉት። ግን በቅርቡ ታያላቸው፣ በቅርቡ ታያላቸው። እኛ ግን ልምዳችን የሚያሳየን መንግስት ያለውን ነገር ሲፈጽም አይደለም እና ለመጠራጠር ከበቂ በላይ ምክንያቶች አሉት ህብረተሰብ። ስለዚህ አሁን እንደ ግርም ድንገቴ የመሰለበት ምክንያት ምንድን ነው? አላመን ነው መንግስትን በቃሉ አላመን ነው። ልምዳችን እሱን ስለማያሳይ ሆኖ እንጂ ሳይናገሩት ቀርተው ሳይጠቁሙ ቀርተው አይደለም። እኔ ያን ሁሉ ተናግረው ባይፈጽሙት ነበር ጎንደር ላይ እንደተናገሩት ለምሳሌ፣ የልማት እንደዚህ ኢንፍራስትራክቸር ጥያቄዎች ሲቀርቡላቸው ጎንደር ላይ ግድላችሁም፣ ቃል አታስገቡኝ፣ አምናለው መፈታት አለባቸው መለወጥ ያለባቸው ነገሮች አሉ፣ ግን ቃል አታስገቡኝ፣ ለቃል የምትሰጡትን ቦታ ስለማውቅ መጠንቀቅ አለብኝ ብለዋል። እና በዛ ደረጃ ቃል ገብተው ባይፈጽሙት ነበር የሚገርመኝ። የመሪ ንግግር ደግሞ ያለ ምክንያት አይመጣም። በጥንቃቄ ነው ቃላት የሚመረጡት። የመሪ ንግግር እኮ ጦርነትንም ሁሉ ሊያመጣ ይችላል፣ ሰላምን ሊያመጣ ይችላል። እና በታሪክም በዓለም ላይ የታዩ ነገሮች አሉ። እና መሪ ሲናገር እኔ እናንተ እንደምንናገረው የማይሆንበት ምክንያት የተናገረውን ነገር የማስፈጸም አቅሙም ህዝብ የሰጠው ስልጣን ስላለው በእጁ ላይ ያንን ተጠቅሞ ማስፈጸምም ስለሚችል መርጦ ነው የሚናገረው። የተናገረውን ካላደረገ ግን የኢንቴግሪቲ ጉዳይ ይነሳበታል። የታማኒነት፣ የተቀባይነት ጉዳይ ስለሚነሳበት እሳቸው ባያደርጉት ኖሮ እኔ እርምጃው የተወሰደበት ጊዜ ጥሩ ነው ብዬ አስባለሁ ህብረተሰብ እንዲያሰላስለው እንዲላመደው ጥያቄዎቹም በውይይት እንዲዳብሩ እንዲጎለብቱ ምድል ተሰጥቷቸው ሲያበቁ እርምጃው ሲወሰድ ተገቢ ነበር የሚል ነገር ነው አብዛኛው ህብረተሰብ ዘንድ ያለው ነገር ብዬ አስባለሁ። የተከፉ ወገኖች የሉም ለማለት አይደለም። እንዲህ ያለ እርምጃ ሁሉንም ወገን ሊያስደስት አይችልም። እርግጥ ግን አብዛኛው እኔ የምሰማው ከህብረተሰቡ ይሄ ቀድሞ ሊወሰድ የሚገባው ነበር የሚል አይነት ስሜት ነው እና የተሰራው ስራ በቃላት ጀምሮ እየተገነባ የመጣው ነገር ለስለስ ተደርጎ ጀምሮ ዙሩን እያከረሩ መጥቶ በመጨረሻ በድርጊት የተፈጸመበት መንገድ ጥሩ ነው ብዬ ነው ማስበው። አካሄዱ በሙስናና በወይም በአዲሱ ቋንቋ እንጠቀምና በሌብነትና በሰብአዊ መብት ጥሰት ከፍተኛ ኃላፊነት ላይ የነበሩ ሰዎች መታሰራቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን የጽሁፍ መግለጫ ወጥተው ነበር እና እዛ መግለጫ ላይ በቃል በቃል እሳቸው ያሉት ወንጀለኞች ገና ከየጎሪያቸው ይወጣሉ፣ ተጀመረ እንጂ አልተፈጸመም። ይህ ምን ያሳየናል? እንግዲህ እሳቸውን ንግግር ነው እየተነጋገርንበት ያለ ነው፣ የእሳቸውን አባባሎች ነው። እና ከዚህ በኋላም አሁን ካየነው በበለጠ ኃላፊነት ላይ የነበሩ ሰዎች ጋር ይደርሳል ጉዳዩ። ምንድን ነው የተረዱት፣ ከዚህ እሳቸውን እንድናምናቸው የሚያደርጉ ጅምር ነገሮች አሉ። ስለዚህ ተናግረው ካደረጉት ነገር ተነስተን አሁን ደግሞ የተናገሩት ነገር ተጨማሪ ነገር ሊመጣ እንዳለ የሚጠቁም ነው ብለን መውሰድ እንችላለን። ትናንት የተናገሩትን በመፈጸም በመጀመሪያ አሳይተውናል። ዛሬ የተናገሩትን ደግሞ ነገ እንደሚፈጸም ህብረተሰቡ ይጠብቃል። ስለዚህ የበለጡ ሰዎች ተጠያቂ እንደሚሆኑ የሚያሳይ ነው። ሰሞኑን በጽሁፍ ያወጡት መግለጫ ወንጀለኞች ገና ከየጉሪያቸው ይወጣሉ ተጀመረ እንጂ አልተፈጸመም የሚለው በእርሶ እምነት ከነበራቸው ስልጣን አንጻር ከሆነ አናቅም ምክንያቱም ያው በውስጡ ያለፉ ሰዎች እና የተሳተፉ በዚህ በሰብአዊ መብት ጥሰትም በሌብነትም የተሳተፉ ሰዎች ናቸው የሚያውቁት። ሕግ ነው የሚያውቀው አቃቤ ሕግ ላለፈው አምስት ስድስት ወር እያጣራ እንደነበር ያንን ተመስርቶ የሰጠው መግለጫ አለ። እሱም መግለጫ ጭምር የሚጠቁመው ብዙ የሚጠየቁ ሰዎች እንዳሉ ነው። ጥናታቸው ያሳያቸው የሚመስለው እና ያ ደግሞ ከጠቅላይ ሚኒስትሩ ንግግር ጋርም ይመሳሰላል። እኔ አጠቃላይ ስሳስቀምጠው ግን በቀስታ ጀምሮ ለስለስ ባለ በእርቅ፣ በፍቅር፣ በመደመር ስሜት ያን ላይ በማተኮር ጀምሮ በኋላ ላይ ግን በአንዳንድ ገፊ ምክንያቶች ጭምር እየተቀየረ እንደመጣ የእሳቸው ድምፀት ጭምር የእሳቸው አገላለጽ እና አቋም ጭምር እየተለወጠ እንደመጣ መጨረሻ ደግሞ ክላይማክሱ ጫፉ ደግሞ በድርጊት እንደተከናወነ አስባለሁ። እና ይሄ የተጀመረው ድርጊት ደግሞ ለተወሰነ ጊዜ ሊቀጥል ይችላል። ቢቀጥል አይገርምንም። ምክንያቱም መዋቅራዊ ነው ከተባለ የሙስና የሌብነት ሁኔታው ሰፊ ነው ማለት ነው እና በሁለት ሶስት አራት ግለሰቦች በቁጥጥር ስር መዋል ብቻ የሚበቃ አይደለም። መዋቅራዊ ከሆነ በጣም ሰፊ ነው፣ ብዙ ነገር ሊነካ ይችላል እና ብዙ ሰዎች ተጠያቂ ሊያደርግ ይችላል ብዬ አስባለሁ። ዶክተር ጌታቸው ድንቆ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ና ኮሚኒኬሽን ትምህርት ክፍል መምህር፣ እንደዚሁም የንግግር አጻጻፍ ባለሙያ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ እስክንድር ስለሰጠኝ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ተረኛ ወንጀል ችሎት መንግሥት ለአንድ ተጠርጣሪ ተከላካይ ጠበቃ እንዲቆምለት የሰጠውን ትእዛዝ ዛሬ አንስቷል። በነሜጀር ጀነራል ክንፈ ዳኘው ላይ ፖሊስ የጠየቀውን ተጨማሪ የአሥራ አራት ቀን የምርመራ ጊዜ ፍርድ ቤቱ ፈቅዷል። መለስካቸውማ ዝርዝሯለሁ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ከቀትር በኋላ ከተመለከታቸው አያሌ ጉዳዮች መካከል ቀደም ብሎ ቀጠሮ የሰጠባቸው የሜጀር ጄኔራል ክንፈ ዳኘውና የአቶ ኢሳያስ ዳኘው ጉዳይ ረዥሙ ጊዜ ይወሰደ ነበረ። ፖሊስ በሁለተኛ ተጠርጣሪ በአቶ ኢሳያስ ላይ አቤቱታ እንዳለው ገልጾ አቤቱታውን አሰምቷል። እንደ ፖሊስ አቀራረብ ከሆነ አቶ ኢሳያስ ቀደም ሲል በዚሁ ችሎት በቃለ መሐላ የግል ጠበቃ ቁሞ ለመከራከር እንደማይችሉ የሰጡት ቃል ሐሰት ነው ብለዋል። ለዚህም በሳቸውና በባለቤታቸው ስም የተመዘገቡ ንብረቶችን ማስረጃዎች እንዳሉት አስታውቆ ማስረጃዎቹን ለፍርድ ቤት ሰጥቷል። ንብረቶቹ የተለያዩ ቤቶች፣ በተለያዩ ባንኮች በሚገኙ የቁጠባ ሂሳቦች የተመዘገበ ገንዘብ፣ አውቶሞቢል መኪና፣ ሎደር መኪና፣ በአጠቃላይ ከአራት ሚሊዮን ብር በላይ የሚገመት ሀብት እንዳላቸው ፖሊስ ዘርዝረዋል። የተጠርጣሪ ጠበቆች የተዘረዘረው ንብረት በተለይ በሥነ ምግባርና ጸረ ሙስና ኮሚሽን ተጠርጣሪው ያስመዘገቡት ንብረት ከስምንት ዓመት በፊት የነበረ በመሆኑ የሀብት አሁን ለመኖሩ ፖሊስ ያቀረበው ማስረጃ አያረጋግጥም ሲሉ ተከራክረዋል። አንዳንድ የተዘረዘሩ ንብረቶችም የተጠርጣሪ ባለቤት በንግድ የሚተዳደሩ በመሆናቸው የእሳቸው ንብረት ነው ሲሉ አስረድተዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የፖሊስን አቤቱታና ማስረጃውንም በመቀበል ቀደም ሲል ለተጠርጣሪው የመንግሥት ጠበቃ እንዲቆምላቸው ሰጥቶት የነበረውን ትዕዛዝ በማንሳት በራሳቸው ወይንም የግል ጠበቃ አቁመው እንዲከራከሩ አማራጭ ሰጥቷቸዋል። ፖሊስ ተጠርጣሪው በሐሰት ቃለ መሐላ መፈጸማቸው ፍርድ ቤቱን በማሳሳትና የሥራ ጊዜውንም በማማከናቸው ሌላውንም እንዲያስተምር ፍርድ ቤቱ ቅጣት እንዲበይንባቸው ያቀረበውን አቤቱታ ግን ፍርድ ቤቱ ውድቅ አድርጎበታል። በመቀጠልም ፖሊስ ሜጀር ጀነራል ክንፈዳኛው ሜቴክ በተሰኘው መንግሥታዊ የልማት ድርጅት ዲሬክተር በነበሩበት ጊዜ ሥልጣናቸውን በመጠቀም አያሌ ሙስና ተግባራት ፈጽመዋል የሚል ጥርጣሬ እንዳለውና ለዚህም መሪ ማስረጃዎች እንዳሉት ጠቅሷል። ዐሥራ ስድስት ትልልቅ ድርጅቶች በሜቴክ ስር ሲመሩ የታላቁን ህዳሴን ግድብ ጨምሮ የአያሌ ፕሮጀክቶችን ሥራ ለመሥራት ሜቴክ በቢሊዮኖች ብር የሚቆጠሩ ውል ተዋውሏል። የብዙዎቹን ፕሮጀክቶችም ሥራ ከፍጻሜ አላደረሰም ብሏል። ከሰባት ቢሊዮን ብር በላይም በሥራ ላይ አልዋለም ብሏል። የግዥ ሂደቱም ያላግባብ ለዘመድ አዝማድ፣ ለሦስተኛው ወገን ያልተገባ ጥቅም ያስገኘ ነው። እሳቸውም ከዚህ ያልተገባ ጥቅም ተጋሪ ናቸው ብለን እንጠረጥራለን ሲል አስረድተዋል። ፖሊስ ለያየው የማዳበሪያ ፕሮጀክት ከወጣው 11 ቢሊዮን ብርም ሁለት ቢሊዮን ብር ለፕሮጀክቱ አልዋለም ሲል ዝርዝሩን ቀጥሏል። የሥራ ተቋራጮች ወይንም ኮንትራክቶች እንዲጠቀሙ ሕገ ወጥ አሰራር ዘርግተው ከ800 ሚሊዮን ብር በላይ ባክኗል። ፕሮጀክቱም ቆመዋል፣ ሲል ፖሊስ ገልጿል። መርከቦች፣ አይሮፕላኖች አላግባብ ተገዝተው ሕገ ወጥ ድርጊቶች ሲፈጸሙባቸው መቆየታቸውንና ያልተገባ ጥቅም ሲገኝባቸው እንደነበረም ፖሊስ አስረድቶ መንግሥት ለሕዝብ አገልግሎት እንዲውሩ የሰጣቸውን ስልጣን አላግባብ በመጠቀም ከፍተኛ የሙስና ተግባር ፈጽመዋል የሚል ጥርጣሬ እንዳለው እና ተጨማሪ ማስረጃዎችን ለማሰባሰብ 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ጠይቀዋል። በሁለተኛው ተጠርጣሪ በአቶ ኢሳያስ ዳኘውም ፖሊስ ተመሳሳይ የሙስና ጥርጣሬ እንዳለው አስረድቷል። በተለይም በኢትዮቴሌ በከፍተኛ የኃላፊነት ስፍራ ላይ በነበሩበት ጊዜ የቴሌኮሚኒኬሽን ማማዎች ለማሰራት ወጪ የተደረገው 54 ሚሊዮን ብር ለከፍተኛ ብክነት ተዳርጓል የሚል ጥርጣሬ እንዳለው በመግለጽ ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪ ጠበቃ ፖሊስ ያቀረበው ጥርጣሬ ጅምላና ያልተብራራ ነው ከማለታቸውም በላይ ቀደም ሲል በጠቅላይ አቃቢ ሕጉ ለመገናኛ ብዙሐን የተሰጠውን ዝርዝር ለአንደኛ ተጠርጣሪ ከማሸከምና ከማስታወቂያ ሥራ ያለፈ አይደለም ሲሉ ተከራክረዋል። በሁለተኛ ተጠርጣሪም ላይ ተለይቶ የቀረበ የሚያጠራጥር ክንውን የለም ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር መርምሮ የተጠርጣሪን ክርክር ውድቅ በማድረግ ፖሊስ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። ለኅዳር 24 ቀን 2011 ዓ ም ምርመራው ከምን እንደደረሰ ለማየት ቀጠሮ ቆርጧል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው፣ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ሞያሌ ይወስደናል። ሰሞኑን ቁጥሩ ከሰላሳ በላይ የሆነ ሰው በተገደለባት ሞያሌ ከሰባ ሺህ በላይ ሰው መፈናቀሉን የወረዳው አስተዳደር አስታውቋል። ከሶማሌ ክልል የተነሱ ናቸው የተባሉ ታጣቂዎች ሞያሌ ውስጥ አድርሰውታል በተባለ ጥቃት ከ230 በላይ ቤቶች መውደማቸውንም የገለጹት የወረዳው አስተዳዳሪ አቶ ባገጃ ሞርጌ ዛሬ ከተማይቱ ውስጥ መረጋጋት እንደሚታይ ተናግረዋል። ይሁን እንጂ የመንግሥት ቢሮዎችና ንግድ ቤቶች ዛሬም ዝግ ሆኖ መዋላቸውን ነዋሪዎችን ያነጋገረው ገልሞ ዳዊት ዘግቧል። ከክልል አምስት የመጡ ታጣቂዎች በሞያሌ ባደረሱ ጥቃት ጥቃት ከ230 ቤቶች በላይ መውደማቸው እንዲሁም ከ7000 በላይ ነዋሪዎች ከቤታቸው መፈናቀላቸው ታውቋል። አቶ ባጋጃ ሙርጌ የሞያሌ ወረዳ አስተዳዳሪ ናቸው። በጥቃቱ ምክንያት ከ12 ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት ትምህርት ቤት የተቃጠለው በአራት ቀበሌዎች ውስጥ ነው። እስከ ትላንት እንኳ ቤቶች ሲቃጠሉ ነበር። በአጠቃላይ ከቀበናና ከመዶ ሚጎ ቀበሌ ብቻ ወደ ሁለት መቶ ሰላሳ ስድስት ቤቶች ተቃጥለዋል። አስራ ሦስት ሺህ ቤተሰብ ማለትም ወደ ሰባ ስድስት ሺህ ሰዎች ደግሞ ከቤታቸው ተፈናቅለዋል። እነሱ አሁን በሀገር ውስጥ ያሉም አሉ፣ ወደ ኬንያ ተሰደው ዘመዳቸው ጋር ያረፉ ሰዎችም አሉ። አሁን በሀገር ውስጥ ላሉት ድጋፍ ለማድረግ እየለየናቸው ነን። ድንበር አቋርጠው ኬንያ ላሉትም ድጋፍ እንዴት እንደሚያገኙ ዕቅድ በማውጣት ላይ እንገኛለን። የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች ዛሬም በፍርሃት እንዳሉ ተናግረዋል። ወይዘሮ ጅሎት አለው ዘጠኝ የልጅ ልጆቻቸውን በቤታቸው ያሳድጋሉ። ጦርነቱ ከተጀመረ ወዲህ ምንም ኑሮ የለንም። ሰው ሁሉ አሁንም ከቤቱ እየሸሸ ነው ልጆቻችንን የምናበላቸው ነገር የለንም። እኔ ዘጠኝ የልጅ ልጆቼን ነው የማሳድገው። እነሱ ለሥራ ያልደረሱ ናቸው። አንደኛዋ አስረኛ ክፍል ነው የምትማረው። የእሷም ትምህርት ቤት ተቃጥሏል። በቃ የምንተኛበት እንኳ የለንም። ቁጭ ብለን ነው የምናድረው። አስቸጋሪ ሁኔታ ውስጥ ነው ያለነው። ከተማዋ ነዋሪ ዛሬም በሞያሌ የመንግሥት መስሪያ ቤቶች እንዲሁም የንግድ ቤቶች ዝግ መሆናቸውን ይናገራሉ። ምንም እንቅስቃሴ የለም። ተፈናቃዮችን የሚያመላልሱ ሞተር ቢሲክሌቶች ብቻ ናቸው የሚንቀሳቀሱት። ሸዋበር፣ ቀበናን የሚባሉ ቀበሌዎች አሁን ገና አሁን ኦና ሆነዋል፣ ሰዎች ለቀው ስለተሰደዱ ጥቃት ያደረሱ ታጣቂዎች ደግሞ አሉ ይታያሉ። አሁን ወደ ኬንያ የሚወስደው መንገድ በሙሉ ተዘግቷል። ታጣቂዎቹ አሁንም ትልቅ መሳሪያ ይዘው ይታያሉ። የመከላከያ ኃይልም የወሰደው እርምጃ የለም። ነገር ግን በታጣቂዎቹ ጥቃት ሊፈጸም ስለሚችል ሕብረተሰቡ እንዲጠነቀቅ እየተናገሩ ነው። አሁን ስጋት ውስጥ ነው ያለ ነው። በታጣቂዎች ጉዳት ከደረሰባቸው የሙያሌ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ የትምህርት ቤቱ 11ኛ ክፍል ተማሪ ለአሜሪካ ድምፅ በግጭቱ በሙያሌ ያሉ ሁሉም ትምህርት ቤቶች መዘጋታቸውን ይናገራል። ማኒበሩሳ ዳምኔ ዋንታኑ ቤኑ ነሚኑ ልቡት እያናባት መሌ አሁን ትምህርታችንን አቋርጠን በሕይወት እንዲያተርፈን ፈጣሪን በመማጸን ላይ ነው የምንገኘው። ትምህርት ቤቱ ተቃጥሏል ብሎ መፍትሔ ለማፈላለግ የተንቀሳቀሰ አካልም የለም። ሁሉም የመንግሥት መሥሪያ ቤት እስካሁን አልተከፈተም። ስለዚህ ስለ ትምህርት ምንም የተናገረ ሰው የለም። ለራሴ የወሰንኩትም ምንም ነገር የለም። ወዴትም መሄድ አልችልም። ወላጆቼ አቅም ስለሌላቸው ኬንያም የትም ሄጄ መማር አልችልም። ስለዚህ ስለ ወደፊቱ የወሰንኩት ምንም ነገር የለም። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን መንገድ እየተነጋገርን ነው። ወይ ሌላ ትምህርት ቤት ተመድበው በፈረቃ እንዲማሩ፣ አሊያም ሌላ መፍትሄ እየፈለግን ነን። በቅርቡም ወደ ትምህርታቸው እንዲመለሱ ይደረጋሉ። አቶ ባገጀ አክለው የከተማዋ ጸጥታ እንዲሻሻል አሁንም በአዲስ መልክ በከተማዋ ከሰፈረው የመከላከያ ኃይል ጋር ምክክር ላይ መሆናቸውንም አስታውቋል። የሞያሌ ወረዳ አስተዳደር ዛሬ በሞያሌ አንጻራዊ ሰላም ታይተዋል ቢልም ነዋሪዎች ግን አሁንም ታጣቂዎቹ ጥቃት ሊሰነዝሩ እንደሚችሉ ስጋት እንዳላቸው ነው የሚናገሩት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ፣ ዛሬ ኅዳር አስር ነው። ባለፈው ሳምንት ውስጥ በነበሩት አምስት ቀኖች ውስጥ ነው ከሰላሳ በላይ ሰዎች የተገደሉት ከሰባ ሺህ በላይ ሰው ተፈናቅሏል የተባለው ይህንን ችግር ለመፍታት የሚሰራ በኦሮሚያና በሶማሌ ክልሎች ምክትል ፕሬዚደንቶች የሚመራ ልዩ ቡድን መሰየሙ ተገልጿል። ሙክታር ጀማል ተጨማሪ ያለው በቅርብ ሞያሌ አካባቢ በተፈጠረ ችግር የሰዎች ነፍስና ንብረት ላይ ከፍተኛ ጉዳት መድረሱ እየተነገረን ያለው በተለይ ማህበረሰቡ ከክልል አምስት የመጡ ሰዎች ናቸው የሚወጉን በማለት ነው ሞያሌ አካባቢ ያሉ ነዋሪዎች ስሞታ ሲያቀርቡ የነበረው። ይህንን ተከትሎ ከፍተኛ የክልሉ አመራሮችንና የጸጥታ አስተዳደሮችን ጉዳዩን ጠይቀናል። የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታና ምክትል ኃላፊና የመረጃ ጉዳዮች ዳይሬክተር ኮሎኔል አበበ ገረሱ ጉዳዩ ከዚህ ቀደም በነበሩ አስተዳደሮች ሲደረጉ የነበሩ ችግሮች ከዛ ተላልፎ የመጣ ነው ሲሉ ነው የሚያነሱት። የዳዋ ልዩ ዞን ምስረታን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንም የሚያውቀው ነገር አለመኖሩና በራሳቸው ክልል ዞን የማዋቀር መብቱ ደግሞ ለነሱ ነው ብለዋል። ምንም አይነት የመሬት ወረራ የተከሰተው ነገር የለም። ዳዋ ምናምን የሚባለው ምናልባት ሶማሌ የራሱን ዞን ማስፋፋት ይችላል። በራሱ በክልሉ የድንበር ማስፋፋትም ይሁን አካል የማንም ስልጣን አይደለም። ስርዓት አለው። ወይ በሪፈረንደም የሚደረገው ወይ ደግሞ በሀገር ሽማግሌ ወይ ደግሞ በሁለቱ መንግስታቶች ስምምነት የሚደረግ እንጂ ማንም ተነስቶ መሬትን የሚያስፋፋበት እድል የለው። እራሳቸው ሶማሌዎች በሶማሌ ክልል ውስጥ የራሱ ለአስተዳደራዊ እንዲመቻቸው አንድ ዞን ለሁለት መፈል ይችላል መፍታቸው ነው። ግን የኦሮሚያ መሬት ወደዚህ የኦሮሚያ ክልል መሬት ገብቶ ያስፋፉበት ሁኔታ የለም። የዞኑን ጉዳይ በተመለከተ ከሶማሌ ክልልም የክልሉ ጸጥታ ዘርፍ ኃላፊ አቶ አብዲ ወሊድ ሐሰን በበኩላቸው የአስተዳደራዊ ሂደቶችን ለማህበረሰቡ ምቹና የተሳለጠ እንዲሆን እየተሰራ ያለ ጉዳይ እንጂ መሬት ለመውረርና ድንበር ለመግፋት እየተደረገ ያለ አለመኖሩን ለአሜሪካ ድምፅ ተናግረዋል። አይዳዌ ዞን መሬቱ መጀመሪያም በሶማሌ ስር ይተዳደር የነበረ መሬት ነው። በፊት ሊባን ዞን ነበር የተሰጠው ስም፣ ሊባን ዞን ነበር የሚባለው። ይሄ ከዚያ ይህ ዞን ነው ሁለት ሲካፈል ተብሎ በጣም ስለከፋ ቀበሌዎቹም ወረዳዎቹም ለሁለት ተካፈለ። ዞን ለሁለት ተካፈለ። ዳዋ ዞን እና ሊላን ዞን እንዲጠራ ነው የተደረገው። ስለዚህ ይሄ ዳዋ ዞን የሚባለው ከአሁን በፊትም በሶማሌ ክልል መስተዳደር ስር ይተዳደሩ የነበሩ ቀበሌና ወረዳዎች ናቸው እንጂ ከኦሮሚያ የተለጠቀ መሬት እንደሌለ የምነግር። ስለዚህ ግጭት አንድ ሶስት ቀን በተከታታይ ግለሰቦች ሞቷል። በሁለቱም በኩል የቆሰሉትም በእኛ በኩል አንድ ሀያ ሶስት ይሆናሉ በእኛ በኩል የሞቱት። ሶስተኛ አካል መሃል ገብቶ ችግሩን እያባባሰ መሆኑን የገለጹት የሁለቱም ወገኖች ይህንን ለመቅረብ ተቀራርበው እየተነጋገሩ መሆኑን፣ በሁለቱ ብሔራዊ ክልላዊ መንግስት መካከል ጥሩ መግባባትም እንዳለ ኮሎኔል አበበ ገረሱ አንስተውልኛል። ከባለፈው ችግር ወዲህ በሁለቱ ክልል መካከል ምንም አይነት ችግር የለም። በክልል መስተዳደሮችም ይሁን በሀገር ሽማግሌ ተቀራርቦ የነበሩትን ችግሮች እየፈቱ ምን እያቀራረቡ ያሉበት ሁኔታ ነው ያለው። አሁን ያለው የሶማሌ ክልል መንግስትም ምንም አይነት ችግር ያለው አይደለም። ከኦሮሚያ ብሔራዊ ክልላዊ መንግስት ጋር ተቀራርቦ ይሰራል። የጸጥታ ኃይሉም ከኛ ጋር ተቀራርቡ እንደሚሰራ በተለይ በቅርብ በሁለቱ ርዕሰ መስተዳደሮች መሪነት ሰፊ ውይይት የተደረገ ሲሆን ችግሩን ለመፍታት ማህበረሰቡን በደንብ ማወያየትና አመራሩም ግንዛቤ እንዲኖረው አንድ ልዩ ኮሚቴ ተዋቅሮ በህብረት እየተሰራ መሆኑንም አቶ አብዱ ዋሊድ አንስተውልኛል። ኮሚቴ ልዩ ኮሚቴ በሁለቱ ክልል በኩል እንዲዋቀር ተደርጓል። እነዚህ ኮሚቴ ደግሞ ሁለቱ ምክትል ርዕሰ መስተዳደር በእኛ በኩል አቶ አደ ሳራ በዛ ደግሞ በኦሮሚያ በኩል ደግሞ ወይዘሮ ጠይባ ይህንን እንድመሩ ኮሚቴ ስኒ ኮሚቴ እንዲመሩትና ግጭቱ እንዴት መፍታት እንደሚቻል ችግሩ መሰ ምን እንደሆነ የግጭቱ መሰ ምን እንደሆነ ያንም እንዲራሉና ከዛ መፍትሄ እንዲያፈላልጉ ዘላቂ መፍትሄ እንዲፈላለጉ ሰሞኑን እየታየ ያለ ችግር ከሁለቱ መንግስት አስተዳደሮች ውጪ እየተፈጠረ ያለ ሶስተኛ አካል አካባቢው እንዳይረጋጋ የሚሰራበት መሆኑን የገለጹት ሁለቱ አካላት ማህበረሰቡ ይህንን እንዲከላከልና ጸጥታውን እንዲጠብቅም መልእክታቸውን አስተላልፈዋል። ከዛም ከዚህም ጥቅም ፍለጋ ወይም ደግሞ ለውጡን ያልተቀበሉ ሀይሎች ህዝቦቹን አብታይቶ በሶማሌ እና በኦሮሚያ ክልል መካከል ሰላም የለም እያሉ ለማስወራት እና ህዝብ ለህዝብ እንደተጋጨ ህዝብ ለህዝብ እንደሚዋጋ አይነት ወሬ እያናፈሱ በዚህ ሀገር ሰላም የለም የሚያሰኝ አይነት ወሬ ከማናፈስ ውጪ ምንም አይነት ህዝብ ለህዝብ ችግር የለም። የተከፈተው ያው በሁለቱ ብሄሮች ወንዳሞች ወ የኦሮሞ ሶማሌ የመሬት ይገባኛል ጥያቄ ስላለ ያንን እስካሁን ስላልተፈታ ሌላ ራሳቸውን ሊያናምሩት ፖለቲካ ስላለ ግልሶች ግልሶች አለበት ነው ብለ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁኝ ሙክታር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከአርባ ሶስት ደቂቃ ነው አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ሰኞ ከቀኑ ሰባት ሰዓት ከአርባ ሶስት ደቂቃ የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ኦድሬስ ሬጂስ ነው። የዌብና ሶሻል ሚዲያ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ ብላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና ሰለሞን ክፍሌ ነን። የምትከታተሉት በ19 በ2 ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ነው። እንደዚሁም በማኅበራዊ ሚዲያ ቪኦኤ አምሃሪክ ብላችሁ ተከተሉን። ሀሳቦቻችሁን አንሸራሽፉ፣ ተሳተፉ። ዝግጅቶቻችንን በቪዲዮም የተደገፉ በርካታ ቅንብሮቻችንን እንደዚሁ መከታተል ትችላላችሁ። ወደ ተከታዩ ቅንብር እናልፋለን። አሁን ስፖርት እንደ እንደገና እንደምናመሽታችሁልናል የተከበራችሁ አድማጮቻችን፣ ሳምንታዊው የስፖርት ፕሮግራም ነው። ተከታዩ የሩጫ የእግር ኳስና የቢስክሌት ውድድሮችን ዜና ይዘናል። አብረን እንቆይ። ኤርትራ ከነገ መስቲያ ረቡዕ ጀምሮ የፊታችን እሁድ የሚያበቃ የአፍሪቃ ቢስክሌት ዋንጫ ውድድር አዘጋጅታለች። ዩሲአይ ማለትም ዓለም አቀፉ የቢስክሌት ማኅበር ዕውቅና በሰጠው በዚህ ውድድር ወንዶችም ሴቶችም ይሳተፋሉ። በኅብረቱ ሪፖርት መሠረት የኤርትራ ብሔራዊ የቢሲክሌት ቡድን በአህጉር ደረጃ ከደቡብ አፍሪካ ቀጥሎ በሁለተኝነት ስፍራ ላይ ይገኛል። ውድድሮቹን ስፖንሰር ያደረገችውም ኤርትራ መሆኗን የባህልና ስፖርት ኮሚሽነሯ አስታውቀዋል። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛሐኝ ጽዮን መስቀል ላሸጋግራችሁ ሰፋ ያለውን የምሽቱን ሪፖርት ይዟል። መቀጠል ትችላለህ ገዛይ። የተሳታፊው ቁጥር ከአመት አመት እየጨመረና ተወዳጅነቱም እየጎላ የመጣው ታላቁ ሩጫ በኢትዮጵያ የአስር ኪሎ ሜትር የጎዳና ሩጫውን ትናንት በአዲስ አበባ ከተማ በድምቀት ተጀምሮ በስኬት ተጠናቋል። መነሻና መድረሻውን ከካቲት አስራ ሁለት ሰማዕታት ሐውልት ያደረገው ከስድስት ኪሎ ማለት ነው ባደረገው አስራ ስምንተኛው ታላቁ ሩጫ በኢትዮጵያ አርባ አራት ሺህ ህዝብ የተሳተፈበት ሲሆን ከዚህ ውስጥ ከግልና ከክለቦች የተወጣጡ አምስት መቶ የሚሆኑት ተወዳዳሪ አትሌቶች ናቸው። ከተወዳዳሪ አትሌቶች ውስጥ በወንዶች አትሌት ሀጎስ ገብረ ህይወት በሴቶች ደግሞ አትሌት ፎተን ተስፋይ አንደኛ በመውጣት ድል ቀንቷቸዋል። እያንዳንዳቸውም የመቶ ሺህ ብር ተሸላሚ ሆነዋል። አትሌት በውንሳ ዲዳና አትሌት ጥላሁን ሄሌ ሀጎስን ተከትለው ሁለተኛና ሶስተኛ ሲወጡ ጸሀይ ገመቹና ጽጌ ገብረ ሰላማም ሁለተኛና ሶስተኛ ሆነው የፈጸሙ አትሌቶች ናቸው። ከሁለተኛ እስከ አስረኛ የወጡ አትሌቶች እንደየደረጃቸው የገንዘብ ማበረታቻ ሽልማት ተቋዳሽ ሆነዋል። በተጋባዥ የክብር እንግድነት የተገኙት ኤርትራዊው የረጅም ርቀት ሯጭ አትሌት ዘረሰና የታደሰና የለንደን ኦሎምፒክና የሞስኮ ዓለም አትሌቲክስ ሻምፒዮን ነው። የማራቶን አሸናፊው ኡጋንዳዊው ስቴፌን ኪፕሮቲች ውድድሩን አስጀምረዋል፣ ለአሸናፊዎቹም ሽልማት ሰጥተዋል። አሸናፊዎቹ አጉስና ፎትን ከውድድሩ በኋላ በሰጡት አስተያየት በቅድሚያ አትሌት ፎትን ሀጎስም ይቀጥላል። ባለፈው አመቱ አሁን ጥሩ ነበረ እና ዳጌትም ጥሩ ነበረ፣ ደስ ይላል። በቃ ወጣ ገባ ያለው ነው የአሁኑ ውድድሩ። የአምናም ካቻምናም ተወዳድሬ ነበረ። የካቻምና አንደኛ ነው የወጣሁት፣ የአምና ሶስተኛ ነው የወጣሁት። አሁን ደሞ አንደኛ ወጥቻለሁ እና በጣም ጥሩ ነበረ፣ ደስ ይላል እና ፉክክር የበዛበት ውድድር ነው። ደስ ይላል በጣም መጀመሪያ ሁለት ሺህ አስራ አንድ የሮጥ ሁለት ሺህ አስራ ሁለት የሮጥ ኩፈት በዛ ደህና ነው። ብዙ ዳጌት አይበዛም። የዛሬ ግን አብዛኛው ዳጌት ነው። በጣም ከባድ ነው። ያው መጨረሻ ላይ ያው ፍኒሽ ነው የተለያየን። ያው ያው ጥሩ ትሬኒንግ አድርጌ ያለው ያው እግዚአብሔር ይመስገን እግዚአብሔር ይደኛል። በውድድሩ መጨረሻ ሶስተኛ ደረጃ ያገኘችው ጽጌ ገብረ ሰላማ ውድድሩን የሚመራውን ሞተረኛውን ተከትላ አቅጣጫ በመሳት ጥቂት ሴኮንዶች ያጠፋች ቢሆንም ወዲያውኑ ተመልሳ ወደ ትክክለኛው የፍጻሜ ስፍራ ደርሳ ውድድሩን በሶስተኝነት አጠናቃለች። በዚህም አንደኝነቱን አጥታለች። በሕይወት የሌለው ቱርቦ ቱሞ ከሀያ ሁለት ዓመታት በፊት ማሸነፍ የነበረበትን የኒውዮርክ ማራቶን በተመሳሳይ ስህተት ሁለተኛ የወጣበትን አጋጣሚ አስታውሶኛል። በዘንድሮ ታላቁ ሩጫ ውድድር ላይ የኤርትራ፣ የኬንያ፣ የኡጋንዳ ና የቦትስዋና አትሌቶች ተሳታፊ ሆነውበታል። አስራ ስምንተኛው ታላቁ ሩጫ በኢትዮጵያ ከመደበኛው መወዳደሪያ ከመስቀል አደባባይ ወደ ስድስት ኪሎ ተዛውረውም አስራ አንደኛው የአፍሪካ ሕብረት የመሪዎች አስቸኳይ ስብሰባ በአጋጣሚ መፈጠሩ ነው። በአትሌቲክስ ነክ ዜና ባለፈው ሳምንት በሱሉልታ የተደረገው የጎዳና ሩጫ እንደተጠናቀቀ አትሌቶች በኢትዮጵያ አትሌቲክስ ፌዴሬሽን ላይ በሰላማዊ ሰልፍ ተቃውሞ ማሰማታቸው የሚታወስ ነው። በስፍራው የተገኙት የአትሌቲክስ ፌዴሬሽኑ ከፍተኛ ባለስልጣኖች፣ ምክትል ፕሬዚደንቱ አትሌት ገብረ እግዚአብሔር ገብረ ማርያም እና አቶ ዱቤ ጂሎ ለሰልፈኞቹ ጥያቄ ምላሽ ሰጥተዋል። ተቃውሞውን ተከትሎም አትሌት ኃይሌ ገብረሥላሴ የፕሬዝደንትነቱን ስልጣን መልቀቁን ወዲያውኑ አስታውቋል። በዚሁ መሰረት አትሌት ደራርቱ ቱሉ ኃይሌን ተከትላ የፌዴሬሽኑ ፕሬዚዳንት መሆኗ ተገልጿል። ይህም የሆነው ደንቡን ተከትሎ የተደረገና ከሁለት ወር በኋላ የፕሬዚዳንት ምርጫ እንደሚደረግ የፌዴሬሽኑ የጽህፈት ቤት ኃላፊ አቶ ቢልሊ መቆያ አስታውቀዋል። ወደ እግር ኳስ ዜና ስንሸጋገር በአዲስ አበባና በሌሎች የአፍሪካ ከተሞች የተካሄዱትን የተወሰኑ የሰላሳ ሁለተኛውን የአፍሪካ ዋንጫ አምስተኛ ጨዋታዎችን እናገኛለን። እዚህ በአዲስ አበባ ስቴዲየም የኢትዮጵያ ብሔራዊ እግር ኳስ ቡድን የጋናቸውን አስተናግዶ በእንግዳው ቡድን ሁለት ለባዶ ተሸንፎ የማለፍ እድሉንም አሟጧል። የጋናው ብላክስታር ውጤቱን አሳምሮ የማለፍ እድሉን ያሳካው ጨዋታው በተጀመረ በሶስተኛው ደቂቃ ጆርደን አየው የመጀመሪያ ማስደንገጫ ጎል በማግባት ነበር። ይኸው ተጫዋች በሀ አራተኛው ደቂቃ በፍጹም ቅጣት ሁለተኛ ጎል አክሎ ለረፍት ወጥተዋል። ከረፍት መልስም ከሁለቱም በኩል ጎል ሳይገኝ በጋና ሁለት ለባዶ አሸናፊነት ጨዋታው ተጠናቋል። በምድቡ ኬንያ ሰባት፣ ጋና ስድስት ነጥብ ሲኖራቸው አራት ነጥብ ያለው የኢትዮጵያ ብሔራዊ ቡድን ለሁለት ሺ አስራ ዘጠኝ የአፍሪካ ዋንጫ የማለፍ ዕድሉን ይበልጥ አጨልሟል። ጋናና ኬንያ ማለፋቸውን አረጋግጠዋል። በሌሎች የአፍሪካ ከተሞችም በተደረጉ አምስተኛ ጨዋታዎች ግብጽ ቱኒዚያን ሶስት ለሁለት ቢረታም ከምድባቸው አንደኛና ሁለተኛ ሆነው ግብጽና ቱኒዚያ ማለፋቸውን አረጋግጠዋል። አልጄሪያ ቶጎን አራት ለባዶ በረታችበት ጨዋታ ማህሬዝ ለአልጄሪያ ሁለት ጎል አግብተዋል። የፊታችን ሰኒወር በሰላሳ ሁለተኛው የአፍሪካ ዋንጫ ለመጀመሪያ ጊዜ 24 ቡድኖች የሚሳተፉበት መሆኑ ታውቋል። እናመሰግናለን። ገዛህኝ ጽዮን መስቀል ነበር ከአዲስ አበባ። ለዛሬ በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ገዛህኝና ሞቅሼ ሁለታችሁን አመሰግናለሁኝ ለሳምንቱ የስፖርት ዘገባ። አሁን ወደ ቀጣዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች ነው። ከዘጠኝ ዓመታት በፊት ኤርትራ ላይ ተጥለው የነበሩት ማዕቀቦች እንዲነሱ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ባለፈው ረቡዕ በሙሉ ድምፅ መወሰኑ ይታወቃል። ይህን መሠረት በማድረግ ሁለት ኤርትራውያን አስተያየቶቻቸውን እንዲያጋሩን ጋብዘናል። አቶ አብዱራህማን ሰይድ ለንደን የሚኖሩ ትውልደ ኤርትራ ሲሆኑ ኤርትራ ውስጥ የሰብአዊና የፖለቲካ መብቶች እንዲከበሩ እንዲሁም መልካም አስተዳደር እንዲኖር የሚሟገቱ ናቸው። አቶ አሉላ አብርሃም ደግሞ የለንደን ነዋሪ ትውልደ ኤርትራ የፊዚክስና ሂሳብ መምህር ናቸው። አዳነች ፍስሐዬ ናት ሁለቱን እንግዶች ያነጋገረችው። አቶ አብዱራህማን ሰይድ ማዕቀቡ የተጣለው መሳሪያ ወደ ኤርትራ እንዳይገባ የኤርትራ መንግስት ባለሥልጣኖች እንደፈለጉ ወደ ውጭ ሀገራት እንዳይዘዋወሩና በውጭ ሀገራት ያላቸውን ንብረት እንዳያወጡ የሚያግድ የነበረ ቢሆንም በተግባር ላይ ሲውል አልታየም ብለዋል። ማዕቀቡ በተለይ የጦር መሳሪያና የኤርትራ መንግስት ኃላፊዎች እንደፈለጉ ወደ ውጭ ሀገር እንዳይሄዱ ባን ለማድረግ እና ገንዘባቸውም ውጭ ሀገር ያለው እሱንም ፍሪዝ ለማድረግ ተብሎ ነው የታገደው በሁለት ሺህ ዘጠኝ ዓመተ ምሕረት በፈረንጅ አቆጣጠር ማለት ነው። ሆኖም ግን ባለፉት ዘጠኝ አመታት አንድ ቀን ሚሊተሪ መሳሪያ ኢምፖርት ማድረግ ባንስ ያደርጉ አላያ ናቸውም። የስርአቱም ኃላፊዎች እንደልባቸው ሲንቀሳቀሱ ነው የቆዩት ባለፉት ዘጠኝ አመታት ማለት ነው። አልፎም ሀገሪቷ ሚሊታራይዝ ነው የሆነችው። ከአስራ ስምንት እድሜ በላይ ያለው በሙሉ ሰራዊቱ ጋር መክተት አለበት። በዛው ላይም የኤርትራ መሬትና ባህር ለሌሎች ሀገሮች አከራይቶ ለሚሊታሪ ፐርፐዝ እንዲጠቀሙበት እዛውም ሆነው የምንን እና ሌላም ሚሊታሪ ኦፕሬሽንስ እንዲያካሂዱ ያስፈቀደ ሁኔታዎች የነበረው እና ማዕቀቡ ጥርስ የሌለው ሆኖ ነው የቆየው። አቶ አሉላ አብርሃም ግን ማዕቀቡ መጀመሪያውንም ቢሆን ተገቢ አልነበረም ሲሉ አስረድተዋል። አዎ ይሄ ማዕቀብ ከመጀመሪያውኑም መጣል የሌለበት ማዕቀብ ነበር የተጠቀሙት ምክንያት ከሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ምንም ጭብጥ እንዳላገኙ ከመጀመሪያውኑም ጭብጥ እንዳልነበረ የታወቀ ነገር ነው። ግን ይሄን እያወቁ እንደገና ምክንያቱን ወደ ሌላ እየቀየሩ ከጅቡቲ ጋር ባለው ጉዳይ መጀመሪያ ከሶማሌ ጋር የተባለው ከዛ በኋላ ደግሞ ወደ መጨረሻ ላይ ሁለት መቶ ሁለት ሺ አስራ አምስት ዓመተ ምህረት ላይ ደግሞ ካየሹ ማዕቀቡ እንደገና ሲቀጥሉት የኢትዮጵያና የጅቡቲን ተቃዋሚዎች ስለሚደግፉ ተብሎ የቀድሞ ጠቅላይ ሚኒስቴር ኃይለማርያም ደሳለኝ እንደሚለው እንደነበረ አካባቢውን ለማተራመስ የሚለው ነገር ነው እዛ እንትን ውስጥ የተደረገው እና ከዛ ሊቀጥሉበት የቻሉት እና ምንም ምክንያት አልነበረም። ግን አጀንዳ ስለነበራቸው ነው የኤርትራ መንግስት ለማዳከም ስለነበረ ዝም ብሎ ለመቀጠል ግን አሁን ግን የሰላሙ ሁኔታ እዛ አካባቢ ውስጥ ጥሩ ስለሆነ የግድ ተገደው ነው ይህን ነገር ደግሞ እንዲያነሱት የተደረገው አቶ አብድራህማን ጥርስ አልባ ያሉት ማዕቀብ ስርዓቱ ለውጥ እንዲያመጣ የሚገፋፋ አልነበረም ይላሉ። ስርዓቱም ለውጥ እንዲያመጣ የሚገፋፋ ነገር አልነበረም። በተጨማሪም አንዳንድ ጊዜ የአስመራው ስርዓት ነገሩ ልክ የዓለም አቀፍ ህብረተሰብ ላዩ ላይ ማዕቀብ ጥሎ የኤርትራ ነጻነትን ሊያንኮላሽ እየፈለገ ነው ምናምን ብሎ ሊጠቀምበት ሲሞክር ነው የቆየው እና አሁን መነሳቱ ምንም ለውጥ አያደርግም ማለት ነው። የስርአቱ ጠባይ እንግዲህ ብዙ አልተቀየረም። በተለይ በሰብአዊ መብት መጠበቅ ኤርትራ ውስጥ ይሁን የህገ መንግስት ማስከበር ይሁን ሌላም ሌላም ምንም ነገር እያደረገው ለውጥ የለም። አቶ አሉላ ብርሃን በበኩላቸው እንዳየሽ ከሆነ ወይ ደግሞ ያደረጋቸው የዛሬ አስር አመት ሙሉ ትሬት ኦፍ ዎር ኤርትራ ላይ ተመጣጣኝ እርምጃ እንወስዳለን፣ መንግስት እንቀይራለን፣ ይህን እየተባለ አንተ ትጥቅህን ፍታ፣ ወታደር አይኖርህ፣ አታሰልጥን ወጣቶችን፣ አገር አትከላከል የሚል ሰው እንግዲህ እጅህን አጣምርና ወደኋላ መጥቼ ልውረርህ ነው። አቶ አብዱራሕማን ሰይድ አንድ ትንሽ ለውጥ ያለው ከኢትዮጵያ ጋር የተገኘው ሰላም ነው። ነገር ግን እሱም ቢሆን የመሪዎች ሰላም ብቻ ሆኖ እንዳይቀር ያሰጋል ብለዋል። ትንሿ ለውጥ ያለችው ከኢትዮጵያ ጋር ሰላም መገኘቱ ነው። ሆኖም ግን እዛም የሚያስፈራው ልክ እንደ የግለሰቦች ሰላም ሆኖ እንዳይቀር፣ የመሪዎቹ ሰላም ሆኖ እንዳይቀር እያስፈራል። ምክንያቱም ኤርትራ ውስጥ ያለው ሕዝብ በምንም ነገር የሚሳተፍበት ነገር የለም። በአሁኑ ጊዜ ሀገሩን በሙሉ በአንድ ሰው እጅ ነው ገብቶ ያለው እና የሰላሙን ዘደቄታ በጣም አዝጊ ነው። በዛው ላይ እሱም ኢትዮጵያ ላይ ያለው አስተያየት ደግሞ ኢትዮጵያ እንደ ሀገር ሳይሆን ኢትዮጵያ እንደ ፓርቲ እና እንደ ግለሰቦች ወይም መሪዎች ነው የሚያያት ያለው እና ከአንዱ ጋራ ሲቀርብ ሌላው ጋራ የመራቅ እይታ አለ። ይሄ ደግሞ የተዛባ አይነት ሰላም እንዳይሆን እያስጋል። አቶ አብዱርሕማን ሴዳ አያይዘውም ፕሬዚደንት ኢሳያስ ከኢትዮጵያ ጋር ባደረጉት የሰላም ስምምነት ከአንድ ወገን ጋር ወግኖ በሌላ የኢትዮጵያ ፓርቲ ላይ ዘመቻ የማድረግ ሁኔታዎች እየታዩ ናቸው ብለዋል። የአንዱን ጥግ ይዞ በሌላው ክንፍ የኢትዮጵያ ክንፍ ወይም ፓርቲ ላይ ዘመቻ የማድረግም ሁኔታዎች እየታዩ ናቸው ያሉት እና ከኢትዮጵያ ጋር የሚያደርጉ ያለው ግንኙነት ከአቢ አህመድ ጋር የሚያደርጉ የግል ግንኙነት ነው የሚመስለው ያለው ከኢትዮጵያ እንደ ሀገር ሳይሆን አንድ መሪ እንደሆነ ነው የሚታየው ያለው። የአቶ አቢም ድግስና ምናምን ከአቶ ኢሳያስ ብዙ ኤርትራኖችን እያስተሳሰበ ነው ያለው። ምክንያቱም አቶ አቢ ሲመጣ ሁሉም ሰው ደስ ብሎት ነበር። ምክንያቱም የሪፎርም ስሎጋን ይዞ ስለመጣ የሰብዓዊ መብቶችም የማስከበር እስረኞች፣ የፖለቲካ እስረኞች የማስፈታት ይህን ሁሉ ነገሮች ሲታዩ ከኤርትራም ጋራ ሰላም ቃለ ምንም ሲ ኮንዲሽን አክሴፕት ስላደረገ በጣም ኤርትራኖች በጣም ደስ ብለዋቸው ነበር። ኢትዮጵያ ውስጥ ጥሩ ለውጥ እየታየ ነው፣ እየገፋ ነው ምናምን ብለው ነበር። አሁን ግን ከአቶ ኢሳያስ አፈወርቅ ጋር የሚያደርጉ ያለው ግንኙነቶችና ሌላ ሌላ ትንሽ እያሳሰባቸው እየመጣ ነው። አቶ አሉላ አብርሃም ግን ስለ ሰላም ስምምነቱ ለየት ያለ አመለካከት ነው ያላቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ ተጥሎ የነበረው ማዕቀብ የሚጎዳው ኤርትራን ብቻ እንዳልሆነ ተረድተዋል። ይላሉ ይሄ ማዕቀብ ኤርትራን ብቻ የሚጎዳ የመሰላቸው ሰዎች ነበሩ። ግን ይሄ ማዕቀብ ጥሩ አሁን ቪዥነሪ ሊደርሽፕ ኢትዮጵያ ውስጥ መምጣቱ ራሱ የፕራይም ሚኒስትር አብይ አህመድ ይሄ ማዕቀብ ሁላችንንም እንደሚጎዳ ተገንዝቧል። ይህን ተገንዝቦ ደግሞ ፋይናል ኤን ባይንዲንግ የሚባለውን የቦርደር ሩሊንግ የመጨረሻና አሳሪ የመጨረሻና አሳሪ አሳሪ የሆነውን እና አለምንም ፕሪኮንዲሽንስ መቀበሉ ራሱ ለዚህ ሁሉ በር መክፈቱ ኢትዮጵያና ኤርትራ ብቻ ሳይሆን ሶማሌም ጅቡቲም አሁን ትገባለች ኬንያም ሱዳንም ሳውት ሱዳንም በጠቅላላ አሁን ጥሩ የሆነ ሪጅናል ኮርፖሬሽን ይኖረናል። አድማጮች፣ አቶ አሎል አብርሃምንና አቶ አብድርህማን ሰይድን እናመሰግናለን። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ በቃ ያስተናገድናችሁ ሰለሞን ክፍሌና እኔም ሶሎሞን አባተ ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና ከተቀሩትም ባልደረቦቻችን ጋር ልንሰናበታችሁ ነው። እንግዲህ ነገ ማክሰኞ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል ከኛ በኋላ። ነገ አዲስ አበባ ቆንጆ ትሆናለች። ከጠዋትና ከማታው በስተቀር 24 ዲግሪ ሴልሺየስና ከፊል ደመናማ ነው የምትሆነው። በሙዚቃ እንሰናበታችሁ። እስከ ዝግጅቱ ፍጻሜ አስቴር አወቀ የማታ ማታ የፕሮዲውሰሯ ግብዣ ነው። ጤና ይስጥልኝ።